Four. ጤና ይስጥልኝ አድማጮች ከጎርጎሪዮሱ አዲስ ዓመት ወዲህ ባየር ሚንሽን በጀርመን ቡንደስሊጋ አንዱንም ጨዋታ ማሸነፍ አልቻለም ከፊቱ የጀርመን ዋንጫ እና የሻምፒዮንስ ሊግ ግጥሚያዎች ይጠብቁታል በእንግሊዝ ኤፍ ኤ ካፕ አርሰናል እና ሊቨርፑል ጓዛቸውን ጠቅልለው ተሰናብቷል ማንቸስተር ሲቲ እና ማንቸስተር ዩናይትድ አሁንም አለም ብሏል ኢትዮጵያውያን አትሌቶች በጀርመን የካርልስ ሩህ የዓለም የቤት ውስጥ የሩጫ ፉክክር ድል ቀንቷቸዋል በአውስትራሊያ የሜዳ ቴኒስ የፍጻሜ ግጥሚያ ሰርቢያዊው ኖቫክ ጆኮቪች ዳግም ድል ተቀዳጅቷል። የዓለማችን ምርጡ የቴኒስ ተጫዋች መሆኑንም አስመስክሯል። ሌሎች ዘገባዎችም ይኖሩናል። አብራችሁን ቆዩም አትሌቲክስ በጀርመን የካርልስ ሩወ የቤት ውስጥ የዓለም የሩጫ ፉክክር ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት ደማቅ ድል አስመዝግቧል። ባለፈው አርብ ምሽት ጀርመን ካርልስ ሩወ ከተማ ውስጥ በተከናወነው በዚህ ውድድር ለምለም ኃይሉ 8 ደቂቃ ከ37 ነጥብ 55 ሰከንድ በመሮጥ የአንደኛ ደረጃን ስታገኝ የአገሯ ልጅ ወርቋ ጌታቸው በ43 ማይክሮ ሰከንድ ተበልጣ ሁለተኛ ወጥታለች። ዳዊት ስዩም በ8 ደቂቃ ከ39 ነጥብ 20 ሰከንድ የሶስተኛ ደረጃ አግኝታለች። ሚዛን ዓለምና ዘርፌ ወርዶፋ አራተኛና አምስተኛ ወጥቷል። በወንዶች ተመሳሳይ የቅዳሜ ዕለቱ ፉክክር ኢትዮጵያዊው አዳጊ አትሌት አብዲሳ ፈይሳ በ3000 ሜትር ርቀት 7 ደቂቃ ከ40 ነጥብ 35 ሰከንድ በመሮጥ ታሪክ አስመዝግቧል። አትሌት አብዲሳ በ17 ዓመቱ የመጀመሪያው በሆነው የቤት ውስጥ የሩጫ ፉክክር በዚህ ዕድሜ የተገኘ ጣኑ ሰዓት ተብሎ እንደተመዘገበለት የዓለም አትሌቲክስ ዘግቧል። ብርቱ ፉክክር በታየበት በዚሁ ውድድር ሌላኛው ኢትዮጵያዊ አትሌት ግርማ አዲሱ የጀርመኑ ሯጭ ሄንድሪክ ሮቢንን በአንድ ሰከንድ ልዩነት ተከትሎ የሶስተኛ ደረጃን አግኝቷል። የገባበት ሰዓትም 7 ደቂቃ ከ41.53 ሰከንድ ተመዝግቧል። የዛሬ ዓመት በአምስት ኪሎ ሜትር የወንዶች የሩጫ ፉክክር የዓለም ክብር ወሰን የሰበረው ኢትዮጵያዊው አትሌት ብርሃኑ አረጋዊ በካርልስ ው ፉክክር በ3000 ሜትር ፈጣን የተባለውን ሰዓት 7 ደቂቃ ከ26.20 ሰከንድ በመሮጥ ማስመዝገቡ ይታወሳል። በአርብ ምሽቱ የካርልስሩ የ800 ሜትር የሴቶች የሩጫ ፉክክርም ኢትዮጵያዊቱ አትሌት ፍሬወይን ኃይሉ በስሎቫኪያዋ አኒታ ሆቫርት ለጥቂት በአራት ማይክሮሰከንዶች ተበልጣ ሁለተኛ ወጥታለች። አንደኛ ደረጃ ያገኘችው አኒታ ሆርቫት የገባችበት ሰዓት 2 ደቂቃ ከ44 ማይክሮሰከንድ ዘንድ ነው። የስዊዘርላንዷ ሯጭ ሎሬ ሆፍማን የሦስተኛውን ደረጃ አግኝታለች። እግር ኳስ በድንገት ከዚህ ዓለም በሞት የተለየው ኢትዮጵያዊ ዋንጋፋ ጋዜጠኛ መሸሻ ወልዴ የቀብር ስነስርዓት ዛሬ በቀጨኔ መድኃኔዓለም ቤተ ክርስቲያን ተፈጽሟል። ጋዜጠኛ መሸሻ ወልዴ በስፖርት ጋዜጠኝነት ከ25 ዓመታት በላይ አገልግሏል። የኢትዮጵያ እግር ኳስ ፌዴሬሽን ጋዜጠኛ መሸሻ ወልዴ ከ1980ዎቹ ጀምሮ በተለያዩ የስፖርት ጋዜጣዎችና መጽሔቶች እንዲሁም የሬዲዮ ዝግጅቶች ላይ በመስራት እንደሚታወቅ በመግለጥ የሀገራችን ስፖርት የሚዲያ ትኩረት እንዲኖረው ከፍተኛ ጥረት ካደረጉ ምስጉን ጋዜጠኞች ግንባር ቀደሙ ነበር ብሏል። ቡንደስሊጋ በጀርመን ቡንደስሊጋ ለአስር ጊዜያት ዋንጫ በማንሳት ማንም የማይስተካከለው ባየር ሚሽን ዘንድሮ ሶስቱንም ጨዋታዎቹን ማሸነፍ ተስኖታል። ከገና እረፍት በኋላ ዳግም በጀመረው ቡንደስሊጋ ከላይፕሲሽ ጋር አንድ እኩል በመለያየት የጀመረው ባየር ሚንሽን ከኮሎኝም ሆነ ቅዳሜ ዕለት ከአይንትራክት ፍራንክፉርት ጋር በተመሳሳይ አንድ እኩል ተለያይቷል። ሁኔታው አሰልጣኝ ጁሊያን ናግልስማን ላይ ብርቱ ጫና አሳድሯል። አሰልጣኙ ከኮሎኝ ጋር ከነበራቸው ጨዋታ በኋላ በሰጡ ቃለመጠይቅ ቃለ መጠይቅ ቀጣዩን ብሏል። ለ15 ደቂቃዎች በጣም ጥሩ ነበርን። ኳስ ከተነጠቅን በኋላ እንኳን ፈጣን ነበርን። በጣም ጉጉትና ስሜት ነበረን። ግን ያም ፈጣን እንቅስቃሴ ድንገት ተነጠቅን። በመጀመሪያው አጋማሽ ላይ ወደ በኋላ እንደውም ትንሽ ጥንቃቄ ያበዛን ይመስለኛል። በመጀመሪያው አጋማሽ ያገኘናቸውን ሁለት ግብ ሊሆኑ የሚችሉ ወይም መሆን የሚገባቸው እድሎች አልተጠቀምባቸውም። ባየር ሚሽን ከሁለት ሳምንት በኋላ በሻምፒዮንስ ሊግ ከፓሪስ ሳን ጀርሞ ጋር ከመጋጠሙ አስቀድሞ ረቡዕ በጀርመን ዋንጫ ወደ ሩብ ፍጻሜ ለማለፍ ከማይንትስ ጋር ይጋጥማል። በቡንደስሊጋው ማይንትስ 35 ነጥብ ሰብስቦ ሶስተኛ ደረጃ ላይ ይገኛል። ባየር ሚሽን 37 ነጥብ ይዞ መሪነቱን እንዳስጠበቀ ቢቆይም ኡኒየን ቤርሊን በአንድ ነጥብ ልዩነት ከስሩ ይገኛል። ኡኒየን ቤርሊን ቅዳሜ ከተማው ቡድን ሄርታ ቤርሊን ጋር ባደረገው ግጥሚያ ሁለት ለዜሮ አሸንፏል። ማይንት ትናንት ቦሁምን አምስት ለሁለት ሲያሸንፍ ቬርደር ብሬመን ቮልስቡርግን ሁለት ለአንድ ድል አድርጓል። በደረጃ ሰንጠረዡ 34 ነጥብ ይዞ አራተኛ ላይ የሚገኘው ቦሩሲያ ዶርትሙንድ ትናንት ባየር ሊቨርኩሰንን ሁለት ለዜሮ አሸንፏል። ክሎኝ ወደ ሻልካ አቅንቶ ያለምንም ግብ ተለያይቷል። ኤፌ ካፕ በሳምንቱ መጨረሻ ላይ በተከናወኑ የእንግሊዝ ኤፌ ካፕ ግጥሚያዎች ማንቸስተር ሲቲ እና ማንቸስተር ዩናይትድ ድል ሲቀናቸው አርሰናልና ሊቨርፑል በሽንፈት ተሰናብቷል። በትናንቱ ግጥሚያ ብራይተን ሊቨርፑልን ሁለት ለአንድ በማሸነፍ አሰናብቶታል። ከትናንት በስቲያ በነበሩ የኤፍ ኤ ካፕ ጨዋታዎች ማንቸስተር ዩናይትድ ሬዲንግን ሶስት ለአንድ አሸንፏል። ከፕሪምየር ሊግ የዘንድሮ ተጋጣሚዎች መካከል ማንቸስተር ሲቲ የዘንድሮ ዋነኛ ተቀናቃኙ አርሰናልን፣ እንዲሁም ላይስተር ሲቲ ዋልሳላን አንድ ለዜሮ ድል አድርጓል። ሊድስ ዩናይትድ አክሪንግተንን ሶስት ለአንድ ሲያሸንፍ፣ ፉልሃም ከሰንደርላንድ ጋር አንድ እኩል ተለያይቷል። ሳውዝሃምፕተን ብላክፑልን ሁለት ለአንድ አሸንፏል። ዛሬ ማታ ዌስት ሃም ዩናይትድ ወደ ዴርቢ ካውንቲን በማቅናት በአራተኛው ዙር የኤፍኤ ካፕ ጨዋታ ይጋጠማል። የሜዳ ቴኒስ በአውስትራሊያ የሜዳ ቴኒስ የፍጻሜ ግጥሚያ ሰርቢያዊው ኖቫክ ጄኮቪች ትናንት ሜልቦርን ከተማ ውስጥ ድል በመቀዳጀት አሁንም የዓለማችን ምርጡ የቴኒስ ተጫዋች መሆኑን አስመስክሯል። ኖቫክ ጄኮቪች ተጋጣሚው ስጢፋኖስ ጼጼጳስን 6 ለ3 እንዲሁም ሁለት ጊዜ 7 ለ6 በማሸነፍ አስረኛ ድሉን ሜልቦርን ከተማ ውስጥ አጣጥሟል። በዚህ ውጤቱም ኖቫክ ጄኮቪች በዓለም የሜዳ ቴኒስ አጠቃላይ ብቃት መለኪያ 7 ሺህ 70 ነጥብ በመሰብሰብ አንደኛ ደረጃ ላይ ይገኛል። ስፔኑ ካርሎስ አልካራዝ 6730 ነጥብ በመሰብሰብ የሁለተኛ ደረጃ ይዟል። የግሪኩ ጺጺጳስ በ6195 ነጥብ የሶስተኛ ደረጃ አግኝቷል። ስፔናዊው የዓለማችን ምርጥ የሜዳ ቴኒስ ተፎካካሪ ራፋኤል ናዳል ስድስተኛ ደረጃ ላይ ሰፍሯል። በሴቶች ፉክክር የ24 ዓመቷ ቤላሩሳዊት አሪያና ሳባሌንካ የዌምብልደን አሸናፊዋ ኤሌና ሪባኪናን ድል አድርጋለች። በአውስትራሊያ የሜዳ ቴኒስ የፍጻሜ ግጥሚያ አሪያና ኤሌናን ቅዳሜ ዕለት ያሸነፈችው ስድስት ለአራት እና ስድስት ለሶስት ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችኋ የለየን። መልካም ጊዜ። ጤና ይስጥልኝ